አሁን ወደ ሁለተኛው አጋማሽ ተሸጋግረናል። ቀዳሚው ዝግጅታችን የስፖርት ቅንብር ይሆናል። አዘጋጅና አቅራቢው ሰለሞን ክፍሌ ነው። እንደምናመሽታችሁልኛል። የተከበራችሁ አድማጮቼ፣ ዛሬ ሰፋ ያለ የአትሌቲክስ ስፖርት ዜና ይዤላችኋለሁ። በትላንቱ 26ኛው ዓመታዊ የሎስ አንጀለስ ማራቶን ሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታዎች ድል ተቀዳጅተዋል። በወንዶቹ ማርቆስ ገነቴ በማራቶን ሲሳተፍ ለመጀመሪያ ጊዜ ቢሆንም የገባበት 2 ሰዓት 6 ደቂቃ ከ35 ሴኮንድ በካሊፎርኒያ ታሪክ የመጀመሪያው፣ በዓለም ሁለተኛው ፈጣን ጊዜ ሆኖ ተመዝግቦለታል። ኤስ ሚረር ዳት ካም እንደዘገበው ከ1998 ጀምሮ በኬንያውያን ተይዞ የቆየውን የሎስ አንጀለስ ማራቶን አንድ ኢትዮጵያዊ ሲያሸንፍ ትላንት ለመጀመሪያ ጊዜ ነው። ከሁሉም በላይ ብዙዎችን ያስደነቀው ደግሞ ትላንት ከባድ ዝናብ በመሃል ባይጥል ኖሮ የማርቆስ ጊዜ ከዚህም የበለጠ ፈጣን ሆኖ ሊመዘገብ ይችል እንደነበር መታመኑ ነው። ከዶጀር ስታዲየም ተነስቶ ሳንታ ሞኒካ ባበቃው የሎስ አንጀለስ ማራቶን 23 ሺህ ሯጮች ተሳትፈዋል ተብሏል። በውድድሩ ማብቂያ ላይ የከተማዋ ከንቲባና ከፍተኛ ባለሥልጣናት የተገኙ ሲሆን አንደኛ ለወጡት አሸናፊዎች ለእያንዳንዳቸው የ25,000 ዶላር እና የ2011 ሆንዳ ኢንሳይት መኪኖች ሽልማት ተሰጥቷል። ማርቆስ ተጨማሪ የ100,000 ዶላር ተቀብሏል። በነገራችን ላይ ማርቆስ ጌኔቲ ሽልማቱን አዲስ አበባ ውስጥ ለሚገኝ ትምህርት ቤት ለማበርከት ማቀዱ ተገልጿል። በሴቶቹ አሸናፊዋ ብዙነሽ ዳባ 42 ኪሎ ሜትር በ2 ሰዓት 26 ደቂቃ ከ34 ሴኮንድ አጠናቃለች። በስፔን ፑንታ ኡምባሪያ ከተማ አዘጋጅነት ትላንት በተደረገው 39ኛው የዓለም አገር አቋራጭ ሩጫ ዘንድሮም ለሁለተኛ ጊዜ በኬንያ ቀዳሚነትና በኢትዮጵያ ተከታይነት ተጠናቋል። በትላንቱ የስፔን ዓመታዊ የዓለም አገር አቋራጭ ሩጫ በወጣት ሴቶች 6 ኪሎ ሜትር የኬንያና የኢትዮጵያ አትሌቶች በርካቶችን ወደ ኋላ በርቀት ትተው ያሳዩት የመሸናነፍ ፉክክራቸው አድናቆትን አትርፎላቸዋል መጨረሻ ላይ 50 ሜትር ሲቀር ፌፍ ቼኬሮች ከኬንያ አንደኛ ስትወጣ እልህ አስጨራሹን ፍልሚያ ያሳዩት ኢትዮጵያውያን ገነት ያለው አዝመራ ገብሩና ዋጋነሽ መካሻ ከሁለተኛ እስከ አራተኛ ያለውን ደረጃ አግኝተዋል በወጣት ወንዶች ስምንት ኪሎ ሜትርም የኬንያ ልጆች የሚቻሉ አልሆኑም ጄፍሪ ኪፕሳንግ ሁለተኛውን ወርቅ ሜዳሊያ ለሀገሩ ሲያስገኝ ቶማስ አዮኮ ከኡጋንዳ ጣልቃ ገብቶ የብር ሜዳሊያውን ነጥቋል። ቦንሳዳዲና ፈቃዱ ኦፍቱ ከኢትዮጵያ አራተኛና አምስተኛ ናቸው። በጉጉት የተጠበቀውን የአዋቂ ሴቶች ስምንት ኪሎ ሜትር የኬንያዊያዎቹ ቪቪያን ቼሪዮትና ሌናት ሜሳይ አንደኛና ሁለተኛ በመውጣት ሀያልነታቸውን አሳይተውበታል። በዚህ ውድድር ታዋቂዋን መሰለች መልካሙን መጨረሻ ላይ ደርሳ በመቅደም የነሐስ ሜዳሊያውን የነጠቀቻት አሜሪካዊት ሸላጌ ላንጋ የውድድሩ አስደናቂ ክስተት ሆናለች። በወንዶቹ 12 ኪሎ ሜትር ኬንያውያን በብዛት ሆነው ፉክክሩን አፋጥኖ ቢያከሩትም ከመካከላቸው ሆኖ ዱካቸውን ሲከተልና ሲገመግም የቆየው ኢማና መርጊያ መጨረሻ 50 ሜትር ላይ አፈትልኮ ጒድ ጉድ ሰርቷቸዋል። ከሁለት እስከ አምስተኛ ያለውን ደረጃ ለኬንያውያን ለቆላቸው ወርቁን ወስዷል። በሌላ በኩል ደግሞ እዚህ በዩኤስ አሜሪካ የኒውዮርክ ግማሽ ማራቶን የዓለማችን ዝነኞች የረጅም ርቀት ተወዳዳሪዎች የተሳተፉበት ጠንካራ ፉክክር ታይቷል። እንደሚያሸንፍ ግምት ተሰጥቶት በነበረው በገብረ እግዚአብሔር ገብረ ማርያምና በእንግሊዛዊው ሞ ፋራ መካከል የታየው ከባድ ትንቅንቅ ተመልካችን አዝናንቷል። በትውልድ ሶማሊያዊ የእንግሊዝ ዜግነት ያገኘው ሞፋራ ውድድሩን በአንደኛነት ሲያጠናቀቅ ገብረ እግዚአብሔር ሁለተኛ ወጥቷል። አሸናፊው አትሌት አንድ ሰዓት ከሶስት ሴኮንድ በሆነ ጊዜ ሲፈጽም ገብረ የተቀደመው ለጥቂት በሁለት ሴኮንዶች ብቻ ነው። በሴቶች ተመሳሳይ ርቀት ኬንያዊቷ ካሮሊን ሮቲች የስፍራውን ጊዜ በማሻሻል ጭምር ስታሸንፍ የሀገሯን ልጅ ኤድና ኪፕላጋትን በሁለተኛነት አስከትላለች። ካራጎቸ ከዩኤስ አሜሪካ የሶስተኛ ደረጃ አግኝታለች። ይህን በዚሁ ላብቃ። በእግር ኳስ ስፖርት ዜና በሳምንቱ መጨረሻ የተካሄደውን የእንግሊዝ ፕሪምየር ሊግ ከሰላሳኛው ሳምንት ጨዋታዎች መካከል ከጊዜ አንጻር የተወሰኑ ውጤቶችን እገልጻለሁ። ከትላንት በስቲያ ቅዳሜ ማንቸስተር ዩናይትድ ቦልተን ዋንደረርስን አንድ ለባዶ አሸንፎ ሙሉ ሦስት ነጥብ ይዞ ወጥቷል። ማንቸስተር ዩናይትድ ሶስት ነጥብ ይዞ ይውጣ እንጂ ታዲያ በጨዋታው ሂደት ከተጋጣሚው ብርቱ ፈተና ገጥሞት ታይቷል። ሜዳውን ሙሉ ሲያካልል ያመሸው ዌይን ሩኒ ከርቀት ለግብ ያደረጋቸው ግሩም ግሩም ሙከራዎች በጎንና ባናት ወጥተውበታል። ለቡድኑ ደም ይሰጣል የሚባልለት ሩኒ ወደ ኋላም እየተመለሰ በመከላከል የተዋጣለት እንቅስቃሴ አድርጓል። በፕሪምየር ሊጉ በሁለተኛ ደረጃ ላይ የሚገኘው አርሰናል ከዌስት ብሮሚዎች ጋር ሁለታቻ ተለያይቷል። ብላክፑል እና ብላክ በርን ሁለት ለሁለት ሲለያዩ፣ ኤቨርተን ፉልሃምን፣ ዊጋን ደግሞ በርሚንግሃምን በተመሳሳይ ሁለት ለአንድ አሸንፈዋል። ከሳምንቱ ተጠባቂ ጨዋታዎች የአምናው የፕሪሚየር ሊጉ ሻምፒዮና የማንቸስተር ሲቲና የቼልሲ ግጥሚያ ነበር። ቼልሲ ከረፍት መልስ የበለጠ ተጫውቶ በመንቀሳቀስ ሁለት ለባዶ አሸንፏል። ቼልሲ ደረጃውን ሲያሻሽል ማንቸስተር ሲቲ ከነበረበት ዝቅ ብሏል። ደረጃውን ማንቸስተር ዩናይትድ በ63 ነጥብ ይመራል። አርሰናል በ58 ሁለተኛ፣ ቼልሲ በ54 ሶስተኛ፣ ማንቸስተር ሲቲ በ53 አራተኛ ሆነው ፉክክሩን ተያይዘውታል። አድማጮች፣ የመጨረሻው ዜና በቅርቡ አምባገነኖች ሳያስቡት በአብዮት ማዕበል ወደ ተጠራረጉበት ወደ ግብፅ ይወስደናል። የግብፁ ሐራትስ ኤል ሁዳድና የኢትዮጵያ ደደቢት እግር ኳስ ቡድኖች ለአፍሪካ ኮንፌዴሬሽን ዋንጫ የሚያደርሷቸውን የማጣሪያ ውድድሮች ትላንት ካይሮ ላይ አካሂደው በአስተናጋጅ ሀገር አራት ለባዶ አሸናፊነት ተቋጭቷል። ሁለቱ ቡድኖች ለዚህኛው ማጣሪያ የደረሱት ኤልሁዳድ የኬንያን፣ ደደቢት ደግሞ የታንዛኒያን ተጋጣሚዎቻቸውን በድምር ውጤት አሸንፈው በማለፋቸው መሆኑን ከምንጮቻችን ተረተናል። የአዘጋጁ ቡድን የመልሱን ጨዋታ ከሁለት ሳምንት በኋላ በአዲስ አበባ አድርጎ በድምር ውጤት በነጥብ የሚበልጠው ወደ ቀጣዩ ማጣሪያ ያልፋል። ደደቢት በመልሱ ግጥሚያ ከአራት ግብ በላይ አሸንፎ ወደ ተከታዩ ለማለፍ ብርቱ ፍልሚያ ሲጠብቀው፣ የግብፁ ቡድን ግን በትላንቱ ውጤቱ የተሻለ ተስፋ ሰንቆ እንደሚቀርብ ተገምቷል። በዚሁ አበቃለሁ። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደናቆይ